ከዓመቱ መጀመሪያ ጀምሮ በቤንሻንጉል ጉሙዝ በምዕራብና ማዕከላዊ ጎንደር ዞኖች በከሚሴና አጣዬ ሰሞኑን ደግሞ እንደገና ባገረሸው በቤንሻንጉል ጉሙዝ መተከል ዞን በተፈጠሩ ግጭቶች በርካታ ሕይወት መጥፋቱንና መፈናቀል መከሰቱን ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን አስታውቀዋል። አቶ ደመቀ እንደሚሉት በዚህ ዘመን በታሪካችን የማናውቀው የጭካኔ ድርጊቶች የተበራከቱበት ጊዜ ነው። በመሆኑም እየተገነባ ባለው ስርዓት በሰው አስተሳሰብ ምን ተዘራ፣ ወደዚህ አቅጣጫስ ለምን እንሄዳለን የሚለው በዝርዝር እንዲታወቅ ተደርጎ ማረም እንደሚያስፈልግ ተናግረዋል። ለተፈጠሩ ችግሮች ተጠያቂው ራሱ መንግስት መሆኑን አቶ ደመቀ ጠቁመው የመንግስትን ቁመና የሚያረጋግጥ ስምሪት ማድረግ እንደሚገባም አመልክተዋል። ዋነኛው ተጠያቂ ራሱ መንግስትና ይሄ የሚመለከታቸው አካላት መሆናችንን ተጠብቀን ያንን ማረምና ማስተካከል አለብን ብለን የተመለከት ነው። ከአጭር ጊዜ አኳያ የህግ የበላይነትን ለማረጋገጥ የህግ አስከባሪ አካላት ተጠናክረው ድርሻቸውን እንዲወጡ ማድረግ በእጅጉ ያስፈልገናል። በአንድ ጉዳይ ላይ አንደራደርም የሚል ፈሊጥ ከእንግዲህ እንደማይሰራ የሚናገሩት አቶ ደመቀ ያፈጻጸም ችግር የሚባሉ ሰበቦችም ከእንግዲህ ቦታ የላቸውም ብለዋል። በአንድ ጉዳይ ላይ አንደራደርም፣ በዚህ ጉዳይ ላይ እንዲህ አይነት እይታ ሊኖር አይችልም የሚል ድርቅና እናካሄድ ከሀገር በታች ነው፣ ከህዝብ በታች ነው፣ ከታሪካችን በታች ነው፣ ወደፊት ከምናስበው ጉዞና መንገድም በታች ነው። የችግሮቹ መሰረታዊ መንስኤዎች ምንድናቸው ብለን በመመርመር ለማንም ሳይሆን ለህዝባችን፣ ለማንም ሳይሆን በብዝሃነት ላጌጠችው ሀገራችን የሚጠቅመውን ለወደፊቱ፣ ያንን መሰረታዊ ጥያቄ የሚመልስ ያፈጻጸም ጉዳይ ነው ብቻ እያል በዛ ላይ ምክንያት የመደርደር አካሄድም በቂ ሆኖ አልታየንም። በግጭቶች እጃቸው ያሉበት ማንኛውም አካል ቢሆን ከተጠያቂነት እንደማያመልጥም አቶ ደመቀ ተናግረዋል። በዚህ ላይ የተሳተፉ አካላትን የትኛውም፣ ከየትኛውም አካባቢ፣ ከየትኛውም ብሔር፣ ከየትኛውም ማህበረሰብ ይሁን በህግ ተጠያቂ እንዲሆን መንግስት ጠንካራ እርምጃ መውሰድ አለበት። አመራር አካላት ይህን የባባሱ ይሄንን ያቀጣጠሉ ጉዳዮች ካሉ እየተጣራ እርምጃ መወሰድ አለበት። ለዚህ ሊያጣራ የሚችል ኃይል ስምሪት ተደርጓል። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር አቶ ቻላቸው ታረቀኝ እንደሚሉት ደግሞ እየተሰበሰቡ መምከሩ ጥሩ ቢሆንም፣ ወደ ተግባር ካልተቀየረ ግን አሁንም የሚመጣ ለውጥ የለም። ከመናገር ባሻገር ሕግና ስርዓትን ማስከበር መቻል አለባቸው የለውጥ አመራር የሚሉ ኃይሎች ነው። ሶማሌ ክልል ላይ ተነሳ። ኦኬ በዛ ያቆማል ብለህ ስትል ደቡብ ምናምን ገዲዮ ምናምን ሰፋ። በዛ ያቆማል ስትል ወደ ቤንሻንጉል ሄደ። በመጀመሪያ ላይ በዛ ያቆማል ስትል በሰሜን ሸዋ ዞን መጣ። በዛ ያቆማል ስትል ደግሞ አሁን ተመልሶ ቤንሻንጉል ነው ሰሞኑን ያለችው። እዛ እና እዚህ በየጊዜው የሚነሳ የሰላም ችግርን ተዘላቂነት በተግባር መፍትሄ የሚሰጥ ነገር ካልተቀመጠ በስተቀር በየጊዜው እንዲህ አይነት እንወስዳለን እያሉ መግለጫ ማውጣቱ ተግባር ወደ ተግባር ካልተለወጠ እኔ ችግር ነው ብዬ ነው ማስበው። ትናንት በባህር ዳር በተካሄደው ውይይት የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ሰአረ መኮንን፣ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን እና እንደዚሁም ሌሎች ከፍተኛ የፖለቲካ አመራሮች፣ የጸጥታና የመረጃ አገልግሎት ኃላፊዎች ተገኝተዋል። አለም ነው መኮንን Let D W Radio Bahardar.